ዘሃሎ ወይ ሀሉ ዘመጻ ወካይበ ይመጽእ ኢየሱስ ክርስቶስ ቃል ዘተሰባ ዘእንበለ ውላጤ ኮነ ፍጹመ ሰባ ኢተብዓደ ወይ ተፈልጠ በኩሉ ግብሩ ወልድ ዋይድ አላ አሃዱ ራእይ ዋህዱ ህላዌ ዋሃዱ መለኮ ዘእግዚአብሔር ቃል ሳል ይለነ ቅድስት